ድርሰት ትናንትና የውጭ ጉዳይ ሚኒስቴርን ጐበኘን። መጐብኘት የቤቱ አቀማመጥ በጣም ጥሩ ነው። ተማሪዎቹ የዓለም ወሬ ይሰማሉ። ወሬውን ሰምተን ከተረዳን በኋላ ወደ አገራችን ሄድን። መረዳት ዮሐንስ የተባለ አሜሪካዊ ኢትዮጵያን ለመጎብኘት ወደ አዲስ አበባ መጣ። አዲስ አበባ ገብቶ ጥቂት ቀኖች ያህል ከቆየ በኋላ ሌሎቹን ጠቅላይ ግዛቶች ለመጎብኘት ፈለገ። ከአዲስ አበባ ከመነሳቱ በፊት ስለ ጠቅላይ ግዛቶቹና ስለ አቀማመጣቸው ለማወቅ አቶ ከበደን ጠየቀው። አቶ ከበደን በጠቅላላው አስረዳው። አሁን ኢትዮጵያ አሥራ አራት ጠቅላይ ግዛቶች አሏት። ስማቸውም ቤጌ ምድር ጎጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ እሉባቦር፣ ገሙ ጎፋ፣ ወለጋ፣ ሐረርጌ፣ ኤርትራና ባሌ ይባላሉ። አዲስ አበባ የሚገኘው በሸዋ ጠቅላይ ግዛት ውስጥ ነው። በሸዋ ዙሪያ ያሉት ጠቅላይ ግዛቶች አሩሲ፣ ወሎ፣ ጎጃም፣ ወለጋና ሐረርጌ ናቸው። ሐረርጌ ከሁሉም ሰፊ ጠቅላይ ግዛት ነው። አሩሲ ግን ከሁሉም ያነሰ ጠቅላይ ግዛት ነው። ዮሐንስ እንደዚህ ያለውን ወሬ ጠይቆ ከተረዳ በኋላ ዕቃውን ይዞ ጉዞውን ጀመረ። ጥያቄዎች። ዮሐንስ ኢትዮጵያዊ ነው? ዮሐንስ ከየት መጣ? ወደ አዲስ አበባ ለምን መጣ? ዮሐንስ አቶ ከበደን ምን ጠየቀው? የኢትዮጵያ ጠቅላይ ግዛቶች ስንት ናቸው? ስማቸው ማን ማን ይባላል? አዲስ አበባ በየትኛው ጠቅላይ ግዛት ውስጥ ይገኛል? በሸዋ ዙሪያ የሚገኙት ጠቅላይ ግዛቶች እነማን ናቸው? ከጠቅላይ ግዛቶቹ ሁሉ ሰፊ የትኛው ነው? ከጠቅላይ ግዛቶቹ ሁሉ የሚያንሰው የትኛው ነው? አንተ ኢትዮጵያን ለመጎብኘት ትፈልጋለህ? ብዙ አገሮች ጎብኝተሃል? This is the end of Unit 36.